ተቋማዊ ሐቀኛና ዲሞክራሲያዊ ምርጫ ለማካሄድ መነሳቱን የጠቅላይ ሚኒስትር አብይ አህመድ መንግስት አስታውቋል። በቀደመው በዕለቱ አብይ ርዕስ የቀረበው የወይዘሮ ብርቱካን ሽመትም ጥናት እየተካሄደበት ካለው የምርጫ ቦርድ የህግ ማሻሻያ ሂደት ትይዩ የተወሰደ ፖለቲካዊ እርምጃ መሆኑንም ገልጧል። ከጠቅላይ ሚኒስትር ጽህፈት ቤት የተላከለትን መግለጫና በ ጠቅላይ አቃቤ ሕግ የተዘጋጀውን የምርጫ ቦርድ ሕግ ማሻሻያ ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል። የጠቅላይ ሚኒስትር አብይ አህመድ የዛሬ እርምጃ አንድን የስራ ኃላፊ በሌላ ከመተካት የዘለለ ትርጉም ያለው ነው። ጽህፈት ቤታቸው ያወጣው መግለጫም ይህንኑ አንጸባርቋል። ጠቅላይ ሚኒስትሩ ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሲያቀርቡ መልእክቱ ግልጽ ነው ይላል። የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምጽ የላከው መግለጫ የዛሬው ሹመት መንግስት ለቀጣዩ ምርጫ ነፃና ፍትሐዊ መሆን ከማንም በላይ በቁርጠኝነት እንደሚሰራ ማሳያ ነው ብለዋል። ይኸው መግለጫ ምርጫ ቦርድ ነፃና ትክክለኛ ምርጫ በገለልተኝነት እንዲያካሄድና ከማንኛውም ተጽዕኖ ነፃ እንዲሆን በሚያስችል መልኩ እንዲደራጅ የተወሰደ እርምጃ ነው በማለትም አክለዋል። ብሔራዊ ምርጫ ቦርድን ነፃና ገለልተኛ አድርጎ የማደራጀቱ ጥረት ግን የቀድሞዋን የተቃዋሚ መሪና ታዋቂ የህግ ባለሙያ በሰብሳቢነት በመሾም ብቻ አላበቃም። ፓርላማው ይህንኑ ሹመት እያጸደቀ በነበረበት ሰዓት በቅርብ ርቀት ላይ በሚገኝ ሆቴል የተከፈተ ስብሰባ ደግሞ ቦርዱን ይበልጥ ገለልተኛ ማድረግ በሚቻልበት መንገድ ላይ እየተወያየ ነበር። በመክፈቻው ላይ ተናግረዋል። የኢፌዴሪ መራ የመንግስት በተደጋጋሚ እንደገለጹት መንግስት ተአማኒ ሀቀኛና ዲሞክራሲያዊ ምርጫ ለማድረግ በቁርጠኝነት ተነስቷል። ይህን ቁርጠኝነት በተግባር ለማሳየትም የተለያዩ እንቅስቃሴዎች እየተደረጉ ነው። ከእነዚህ እንቅስቃሴዎች አንዱ በሕግና ፍትህ አማካሪ ጉባኤ ጥላ የተቋቋመው የዲሞክራሲ ተቋማት የሥራ ቡድን እያደረጋቸው ያሉ ጥናቶች ናቸው። እነዚህ ጥናቶች ተጠናቀው በጥናቶቹ መሠረት ተገቢው የሕግ ማሻሻያ ሲካሄድ የምንፈልገውን አይነት ተአማኒ ሀቀኛና ዲሞክራሲያዊ ምርጫ ለማካሄድ ትልቅ አስተዋጽኦ ያደርጋሉ። እናም እየተካሄዱ ያሉ ጥናቶችን መነሻ ያደረጉ የሕግ ማሻሻያዎች እንደሚደረጉ ምክትል ጠቅላይ አቃቤ ሕጉ ጠቁመዋል። ይህም ሆኖ መንግስት እነዚህ የህግ ማሻሻያዎች እስኪጠናቀቁ በሚል እጁን አጣጥፎ አለመቀመጡን አስታውሰዋል። በዚህም መሰረት መንግስት የብሔራዊ ምርጫ ቦርድን ተአማኒነትና ብቃት ለመጨመር የሚያግዙ እርምጃዎች እየወሰደ መሆኑን ምሳሌዎችን በመጥቀስ ጠቁመዋል። መንግስት እርምጃዎቹን ለመውሰድ የህግ ማሻሻያዎቹ እስኪጠናቀቁ የማይጠብቀው ምርጫው እየተቃረበ በመምጣቱ ምክንያት እንደሆነም ዶክተር ጌዴዎን አብራርተዋል። እነዚህን የፖለቲካና የአስተዳደር እርምጃዎች የህግ ማሻሻያው ተጠናቆና በስራ ላይ ከዋለ በኋላ ተግባራዊ ቢደረጉ ኖሮ መልካም ነበር። ሆኖም ቀጣዩ ምርጫ የቀረው ጊዜ በወራት የሚቆጠር መሆኑን ከግምት በማስገባት ከህግ ማሻሻያ ሂደቱ ትይዩ የፖለቲካና የአስተዳደር ማሻሻያ እርምጃዎችን መውሰድ የግድ አስፈላጊ ሆኖ ከነዚህ እርምጃዎች አንዱና ዋነኛው የሆነው የብሔራዊ ምርጫ ቦርድ አመራር ለውጥ ነው። ይህ ለውጥ መንግስት ሐቀኛ ታማኒና ዲሞክራሲያዊ ምርጫ ለማድረግ በእርግጥ ቁርጠኝነት እንዳለው ማሳያ ነው። ቃል ለተገባው የምርጫ ሂደቱ ማሻሻያም እንደ ቀብድ ሊቆጠር ይችላል። ለዲሞክራሲ ከባድ ዋጋ የከፈሉ ብርታትና ጽናታቸው እንዲሁም ሙያዊ ብቃታቸው ከፍ ያለ ብዙዎቻችን የምናከብራቸውና በሐቅ ላይ እንደማይደራደሩ የምንተማመንባቸውን ሰው የምርጫ ቦርድ መሪ ማድረግ የምንፈልገውን አይነት የዲሞክራሲ ስርዓትና ተቋማት ለመገንባት ወሳኝ እርምጃ ነው። አስተዳደራዊና ፖለቲካዊ እርምጃዎች ይበልጥ ስር እንዲሰዱ በህግ መደንገጋቸው አስፈላጊ መሆኑን ያስታወሱት ምክትል ጠቅላይ አቃቤ ህጉ የዛሬው መድረክ የተዘጋጀው በዚህ መነሻነት መሆኑን ገልጸዋል። ውይይቱን ያዘጋጀው ደግሞ በጠቅላይ አቃቤ ህግ የተቋቋመውና የተለያዩ ምሁራንን ያቀፈው የህግና ፍትህ ጉዳዮች አማካሪ ጉባኤ ጽህፈት ቤት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት ዘካሪያስ ቀና ከአማካሪ ጉባኤው አባላት አንዱ ናቸው። ህገ መንግስቱን ማሻሻል ጊዜ ስለሚጠይቅ ከዚያ በመለስ ያሉ የምርጫ ቦርድ ማሻሻያ ጉዳዮችን ለማጠናቀቅ እየተሞከረ መሆኑን አብራርተዋል። ምን አይነት አደረጃጀት ይኖረን ነው ዋናው ነገር ትልቅ ኮምፕሌንት ያለው በቦርዱ ገለልተኝነት ላይ ብዙ ስሞታዎች አሉ፣ ብዙ ቅሬታዎች አሉ። በቦርዱ ላይ ያለው ቅሬታ ደግሞ ምርጫ አስተዳደሩ ላይ ስለዚህ እንዴት ይደራጅ እንዴት ይዋቀር ነው አሁንም የቀረበው ጽሁፍ ስለዚህ ነው። የተለያዩ ምርጫዎችን አንስቶ እንዴት እናዋቅረው፣ እንዴት ምንን ከምን አገናኝተን እናዋቅረው፣ ተአማኒ እንዲሆን፣ ገለልተኛ እንዲሆን፣ ነጻ እንዲሆን እንዴት እናድርግ የሚለው ላይ ነው። እሱ ላይ ይሄ ጉባኤ ተወያይቶ ሀሳብ እንዲሰጥ። ስለዚህ አንዷን ነጠላችሁ ነው የተነጋገራችሁ። ያላችሁት ዋነኛ ስሞታ ይቀርብበታል። ያላችሁትን ያለነውን ነው እንጂ ሌሎች ብዙ ብዙ ገጽታዎች አሉት ይሄኛው ቀድሞ እንዲጠናቀቅ ነው። በተለይ የቦርዱ ገለልተኝነት ጉዳይ ቶሎ እንዲፈታ ነው የተፈለገው። ዋናው እሱ እንዲፈታ ነው የተፈለገው። ለሱ ነው የተፈለገ ዛሬ የምክክር ጉባኤ። ስለዚህ ሌሎቹ ጉዳዮች በሂደት ይታያሉ። ቀድሞ ግን ይሄ ለሕዝብ ተወካዮች ምክር ቤት ቀድሞ የሚጸድቅበት ሁኔታ ምናምን ያለው አይ ይቀጥላል። ግን ይህንን አብስሎ ምናልባትም ለሕዝብ ተወካዮች ምክር ቤትም ቶሎ ፈጥኖ እንዲደርስም ቢፈለግም ይሄ ጥሩ ነው። ሌሎች ጉዳዮች ግን ተጠናቀው ኮምፕሊት የሆነ የምርጫ ሕግ ጥሩ የሚሰራ ፋንክሽናል የሆነ የምርጫ ስርዓት እንዲመሰረት ነው። ሄዶ ሄዶ እንደዛ ነው። ይህንን እስቲ ጠቅለል አድርገውና የሚቀጥለው የ2012ቱ ምርጫ የተሻለ ተአማኒነት ባለው ቦርድ እንዲከናወን የሚያስችል ሀሳብ ነው፣ ከዚህ እንዲቀርብ የሚፈለግ ነው። ህገ መንግስቱ ላይ የተባሉ ነገሮች አሉ። በሌላ በኩል ደግሞ ለውጥ ይፈለጋል፣ የለውጥ ሀሳቦች አሉ በመድረኩ ላይ በህዝቡ መካከል። ስለዚህ የህገ መንግስቱን ማሻሻሉ ረዥም ጊዜ ሊፈጅ ይችላል። ይሄኛው ህገ መንግስቱ ማዕቀፍ ውስጥ ነው። ማዕቀፉ ውስጥ ሆኖ ቦርድ ብሎ ለምሳሌ ህገ መንግስቱ አስቀምጧል። ስለዚህ ስሙን መቀየር ህገ መንግስቱን ማሻሻል ይጠይቃል። ለምሳሌ ኮሚሽን ይሁን ቢባል ያው እንደሱ ነው የሚጠይቀው። እና ይህንን ያገባኛል የሚለው ባለደርሻ አካል ሁሉ ተወያዩ አንድ ነገር ላይ ስምምነት እንዲደረግና ስሙ አይደለም ዋናው። እንደማን ናቸው የሚመሩት? እንደማን ናቸው የሚያስተዳድሩት? እነዚህ የሚመሩት እና የሚያስተዳድሩት ገለልተኛ፣ ነጻ እና ትክክለኛ ፍትሃዊ አመለካከት ያላቸው ሰዎች ናቸው አይደሉም የሚለው ነው። እንደዛ ይመስለኛል። እዚህ ላይ አንድ ነጥብ ላንሳ። ሶስት ነገሮች እነማን ናቸው ነው ችግር ሲፈጠር የቆየው ወይስ ህጉ ነው ወይስ ፖለቲካዊ ቁርጠኝነቱ በመንግስት በኩል አለመኖሩ ነው የበለጠ ስሞታ ሲያስከትል ነበረው። በርሶብነት እና ይሄኛውስ በየትኛው ላይ ተኩሩ ነው? ለምሳሌ ምክር ሀሳብ የሚያቀርበው እንግዲህ ምናልባት ከሁሉም የተውጣጣ ሊሆን ይችላል የሦስቱ ትንሽ ትንሽ ሁሉም አስተዋጽኦ ሊኖራቸው ሊሆን ይችላል። የበለጠ ኦፍ ኮርስ የፖለቲካ ቁርጠኝነቱ ላይ ሊሆን ይችላል ያለው ሁኔታ። ስለዚህ አሁን ለወጥ ያለ የፖለቲካ ቁርጠኝነትና ሀሳብ እየመጣ ስለሆነ ይሄንን ተጠቅሞ እንዴት እናሻሽለው። ወራት ብቻ የቀሩት የ2012 አጠቃላይ ምርጫና እየተጣደፉ ያሉ የህግ ማሻሻያ እርምጃዎች፣ ነገ ከተቃዋሚ ፓርቲ መሪዎች አስተያየት ጋር እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።